마하더라 제나 송정현 이하 사바트함의 또다른 이름. 코리아 위. 오늘 두 명이 쪽. 알렉산드르 설라치스입 저는 김정은하고 트럼프가 둘다 예측 불가능한 리더이기 때문에 언제. 김정은님. ዶናልድ ትራምፕም የሚያደርጉትን መገመት አይቻልም። እውነቱን ለመናገር ጦርነት ቢጫር ብዙ አይገርምም። መቼ እንደሚነሳ ማንም አያውቅም። የኮሪያ ሕዝብ ስለ ሁኔታው በትክክል የሚያውቀው ነገር የለም። የሚታወቀው ሰላም አለመኖሩ ነው። የሚታወቀው የኒኩሌር ጦርነት ደመና ማንዣበቡ ነው። የሚታወቀው መሪዎቹም የሚሉና የሚያደርጉት አለመታወቁ ነው። የሚታወቀውን እየጠቀስን የማይታወቀውን ላፍታም አብረን እንጠይቅ። የደቡብ ኮሪያ ወታደራዊ ገዥዎች ያደርሱባቸው የነበረውን ግፍ እስራትና የግድያ ሙከራ ተቋቁመው ለረጅም ጊዜ በመታገላቸው ሰበብ የሩቅ ምስራቁ ማንዴላ ይባሉ የነበሩት ኪም ዴ ጁንክ በ1998 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የፕሬዝደንትነቱን ስልጣን እንደያዙ ካወጇቸው መርሆቻቸው ከሰሜን ኮሪያዎች ጋር የሚደራደሩበት መርህ ዋናው ነበር። ኪም የፀሐይ ነጸብራቅ ያሉት መርህ በያነው የዩናይትድ ስቴትስ ፕሬዚደንት በቢል ክሊንተን በመደገፉ ከ1950 ጀምሮ በኮሪያ ልሳነ ምድር የጸናውን የውጊያ የለም ሰላምም የለም ውጥረትን አርግቦት ነበረ። ፕሬዚደንት ኪም ዴ ጁንግንና የሰሜን ኮሪያውን መሪ ኪም ጆንግ ኢልን ኪም ጆንግ ኢልን ከዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማድሊን ኦልብራይት ጋር ፒዮንግያንግ ውስጥ ያደራደረው የዩናይትድ ስቴትሱን ፕሬዚደንት ቢል ክሊንተንን ከሰሜን ኮሪያው ምክትል መሪ ከማርሻል ጆ ሚዮንግ ሮክ ጋር ፊትለፊት ያወያየው ንግግር ሰላም ለፈለጋት በእርግጥ ሩቅ እንዳልሆነች ለድፍን ዓለም አስመስክሮ ነበረ። ኪም ዴ ጆንግ ያስተዋወቁት መርህ በአሜሪካኖች ተቀባይነት በማግኘቱ ሰሜን ኮሪያ የኒኩሌር መርሃ ግብሯን ለማቆም ተስማምታ የተባበሩት መንግስታት ድርጅት ባለሙያዎችም የኒኩሌር መርሃ ግብሯን እንዲቆጣጠሩ እስከ መፍቀድ ደርሳ ነበረ። በ2001 ፕሬዚደንት ቢል ክሊንተን በፕሬዚደንት ጆርጅ ደብሊው ቡሽ ተተኩ። አዲሱ የአሜሪካ ፕሬዚደንት ስልጣን በያዙ በአመቱ እንዲህ አሉ። ሰሜን ኮሪያም ህዝቡ እየተራበ ሚሳኤል እና ጅምላ ጨራሽ ጦር መሳሪያ የሚታጠቅ ስርዓት ነው ያላት። ኢራን ይህን መሳሪያ ለማግኘት አጥብቃ እየጣረች ነው። የኢራን ህዝብ ለነፃነት ያለውን ተስፋ ያልተመረጡ ጥቂቶች የሚደፈልቁባት፣ ሽብርንም ወደ ውጪ የምታዘምት ሀገር ናት። ኢራቅ በፀረ አሜሪካ አቋሟ ጸንታለች። አሸባሪነትን መደገፏን ቀጥላለች። እንዲህ አይነት መንግስታትና ተባባሪዎቻቸው አሸባሪዎች የዓለምን ሰላም ለማወክ የሚታጠቁ የሰይጣን ዛቢያዎች ናቸው። ቡሽ በሰይጣን ዛቢያነት ከወነጀሏቸው ሦስት አገራት በጣም ደካማዋን ኢራቅን ምንቅርቅሯን ሲያወጡ የፀሐይ ነጸብራቁ ምርሃ አራማጅ ኪም ዴ ጁንግ በአክራሪው ፖለቲከኛ በሮህ ሙህ ዩን ተተኩ። 2003 ከብዙ ጥረት ከተከታታይ ድርድር የስድስት ሀገራትን ዲፕሎማቶች ከባተለ ውይይት በኋላ ኮሪያ ልሳነ ምድር ላይ ብልጭ ብሎ የነበረው የሰላም ጭላንጭልም ተዳፈነ። ሰሜን ኮሪያ እንደ ሀገር ከታወቀችበት ጊዜ ጀምሮ በአንድ አምባገነን ቤተሰብ በፍርርቅ የምትገዛ ዝግ ሀገር ናት። ፍትህ፣ ሰብዓዊ መብት፣ ነፃነት ጨርሶ የማይታወቅባት ሀገር ናት። ፕሬዚደንት ጆርጅ ደብሊው ቡሽ በሰይጣንነት እስከ ወነጀሏት ድረስ ግን አንድም የኒኩሌር ቦምብ አልሞከረችም ነበረ። የመጀመሪያውን የአውቶሚክ ቦምብ የሞከረችው ኢራቅን የወረረው የአሜሪካ ጦር ድል ቢያደርግ ኖሮም እንደማይምራት በሰጋችበት ዘመን ነበረ ጥቅምት 2006 በሶስተኛ ዓመቷ ሁለተኛውን ደገመች። 209 ኪም ዴ ጁንግ የሁለት ሺውን ኖቤል የሰላም ሽልማት ያሰጣቸውን የድርድር መርሃቸውን የፀሐይ ነጸብራቅ ያሉበትን ምክንያት በአንድ ወቅት ሲጠየቁ ስያሜው የግሪኮች ጥንታዊ አፈ ታሪክ ይዘቱ ግን የኮሪያዎች ይትባሃል እንደሆነ አስታውቀው ነበረ። ኮሪያዎች ጠላትህ አደጋ እንዳያደርስብህ ቅረበው የሚያረካው ነገር ስጠውም የሚል ነባር ልምድ አላቸው አሉ። ሰሜን ኮሪያ የኒኩሌር ቦምብ ባፈነዳች ወይም ሚሳኤል ባወነጨፈች ቁጥር ሶል ላይ የሚደረገው ወይም ከሶል የሚሰማው አንድም አጸፋዛቻ አሊያም የጦር ልምምድ ዝግጅት እንጂ ኪም ደጁንክ ወደ ፖለቲካ የቀየሩት ነባሩ ልምድ አይደለም። የዋሽንግተንና የቶኪዮዎች ዛቻ ፉከራ ደግሞ ከሶልም የባሰ ነው። የዓለም ሰላም ለማስከበር የቆመ የሚባለው የተባበሩት መንግስታት የጸጥታው ጥበቃ ምክር ቤትም ከዋሽንግተን የሚረቀቅለትን የማዕቀብ እርምጃ ወደ ሰላም ድርድሩ ተመለሱ ከሚል ማሳረጊያ አረፍተ ነገር ጋር ከማጽደቅ አልፎ ሰላምን የሚያስከብር ሁነኛ አቋም ይዞ አያውቅም ድርጅቱ። ኮሪያዊ መራው አፍሪቃዊ አውሮጳዊ መራው ደቡብ አሜሪካዊ ከዋሽንግተኖች አቋም ፈቅ ብሎ አያውቅም። ሰሜን ኮሪያም ትናንት የሞከረችው ስድስተኛው ቦምብ ሃይድሮጅን ይባላል። ከዚህ በፊት ከሞከረቻቸው ሁሉም እጅግ የላቀ ነው። 50 ኪሎቶን ይመዝናል ነው የተባለው። ባለሙያዎች እንደሚሉት ዩናይትድ ስቴትስ በሁለተኛው የዓለም ጦርነት ማብቂያ ላይ በጃፓን ከተሞች ላይ ከጣለቻቸው ቦምቦች ከአስር እጥፍ በላይ ጥፋት የሚያደርስ ነው። ቦምቡን የሚያወነጭፍ አህጉር አቋራጭ ሚሳኤልም ታጥቃለች። ወጣቱ መሪ ኪም ጆንግ ኡን እንደ ዕድሜ አቻዎቻቸው ፌዝ ጨዋታ አምሯቸው ወይም ሞቅ ብሏቸው የጦር አዛዣቸውን ቀጥል ካሏቸው የደቡብ ኮሪያ የትኛውም ከተማ የጃፓን ማንኛውም ደሴት የዩናይትድ ስቴትስ ሎስ አንጀለስ ዴንቨር ቺካጎ ቦስተንና ኒውዮርክ ከተሞች ወደ ክሳይ አመድ ክምርነት ባፍታ ይለወጣሉ የቻይና የሩሲያ የፈረንሳይ መሪዎች የሰሜን ኮሪያን እርምጃ አውግዘው በጦር የሚዛዛቱት መንግስታት የጥፋት ስጋቱን በድርድር እንዲፈቱ አደራ እያሉ ነው። የጀርመኗ መራሄተ መንግስት ወይዘሮ አንጌላ ሜርክልም በተለይ ዩናይትድ ስቴትስ ጠቡን በድርድር ለመፍታት መጣር እንደሚገባ አሳስበዋል። Wir brauchen die Vereinigten Staaten von Amerika als Friedensmacht und wir müssen alles daran setzen. United die States of በሌላ ወገን ደግሞ ልንተባበርበት የደቡብ ኮሪያ አጸፋ ግን ሶሎች ነባር ባህላቸውን የቀዳሚዎቻቸውን ምርህ ሰላማዊ መፍትሄ የሚሉ ደጋፊዎቻቸውንም ጥሪም አለማክበራቸውን መስካሪ ነው። ፕሬዚደንት ሙን ጄኢን እንዳሉት ሰሜን ኮሪያ ጠንካራና አሳማሚ እርምጃ ይወሰድባታል። ሰሜን ኮሪያ ከዓለም አቀፉ ማህበረሰብ ይበልጥ የሚያገላትን ግራ ጋቢ እርምጃ ዳግም ወስዳለች። ደህና አድርጎ የሚያሳምም እርምጃ ለመውሰድ እንዘጋጃለን። ሰሜን ኮሪያ የኒኩሌርና የሚሳይል መርሃ ግብሯን እርግፍ አድርጋ የሚያስተዋት እርምጃ ከመውሰድ በስተቀር ሌላ አማራጭ የፕሬዚደንት ሙን ማስጠንቀቂያ እስካሁን ሰሜን ኮሪያ የጦር መሳሪያ የምታመርተው በደቡብ ኮሪያዎች ፍቃድና ይሁንታ ነበረው የሚል ጥያቄ የሚያጭር ነው። የደቡብ ኮሪያ ጦር ዛሬ የወሰደው እርምጃ የፕሬዝደንቱ ማስጠንቀቂያ አካል መሆን አለመሆኑ በእርግጥ ግልጽ አይደለም። ግልጽ የሆነው ጦሩ የመካከለኛ ርቀት ተምዘግዛጌ ሚሳኤል ዛሬ ሲያወነጭፍ መዋሉ ነው ሰሜኖችን ለማስፈራራት። የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ አጸፋም ከደቡብ ኮሪያው መሪ ለስለስ ያለ ነው። ከሦስት ሳምንታት በፊት በሰሜን ኮሪያ ላይ ዓለም አይቶት የማያውቀው እቶንና መዓት ለማዝነብ የዛቱት ፕሬዚደንት ትራምፕ ትናንት ቀዝቀዝ ያሉ መስለዋል። ከሩቅ ያያቸው ጋዜጠኛ ድንገት ጠየቃቸው። ሰሜን ኮሪያን ይወጋሉ ብሎ እናያለን መለሱ ፕሬዝደንቱ መከላከያ ሚኒስትራቸው ጂም ማቲያስ ግን ከሚኒስትርነታቸው ይልቅ ጄኔራልነታቸው ደምቆ ነበረ ብዙ ወታደራዊ አማራጮች አሉን ፕሬዝደንቱ ስለ እያንዳንዱ አማራጭ ማብራሪያ እንዲሰጣቸው ይፈልጋሉ ራሳችንን፣ ተባባሪዎቻችንን፣ ደቡብ ኮሪያንና ጃፓንን ከጥቃት የመከላከል አቅምና ችሎታ እንዳለን ግልጽ አድርገናል። ለተባባሪዎቻችን የገባ ነው። ከጥቃት የመከላከል ቃላችን በብረት የተለሰነ ነው። በዩናይትድ ስቴትስ ጓምን ጨምሮ በግዛቶቿ ወይም በተባባሪዎቿ ላይ የሚደርስ ጥቃት ገደብ የለሽ ወታደራዊ አጸፋ ይገጥመዋል ውጤታማና ድባቅ የሚመታ ኢትዮጵያ የምትመራው የጸጥታው ጥበቃ ምክር ቤት ማምሻውን በጉዳዩ ላይ እየተነጋገረ ነው ምክር ቤቱ ከ1950 ጀምሮ በሰሜን ኮሪያ ላይ 21 የወረራ የማዕቀብ የውግዘት ወይም የማስጠንቀቂያ ውሳኔዎችን አሳልፏል። ምናልባት ሀያ ሁለተኛው ዛሬ ቀጥል ይሆናል። አንዱም ግን ሰላም ለማውረድ አልተከረም። ሰላም አዋኪው በርግጥ ማን ነው? ነጋሽ መሐመድ ነኝ። ቸር ያሰማን።